ሐኪሞን ይጠይቁ ለምሽቱ የስኳር በሽታን ተከትለው ሊከሰቱ በሚችሉ የአይን ረሞች ዙሪያ የተቀናበረ ተከታታይ ፕሮግራም ሁለተኛ ክፍል ነው። ይዘው የቀረበው ሙያዊ ትንታኔውን የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያ ዶክተር ወርቃየሁ ከበደ ናቸው። በአሁኑ ወቅት በሉዛን ስዊዘርላንድ በአይን ህክምና ጥናትና ምርምር ላይ የሚገኙት ዶክተር ወርቃየሁ ለበርካታ አመታት በጎንደር የህክምና ትምህርት ቤት በህክምና መምህርነት አገልግለዋል። የፕሮግራሙ አዘጋጅና አቅራቢ ልባት ካደረግበት እንድትነሳ በትትና ጠይቃለሁ ሆነ ይመሰግናለ ዶክተር እስኪ የተናጥል የህመም ሁኔታዎችን እንመልከት። ምን አይነት የህመም ሁኔታዎች በዋናነት ይከሰታሉ? በተለይስ ደግሞ የስኳር ህመምተኛ ከሌሎች ሰዎች ሊያሳስበው የሚገባ የአይን ህመም አይነት አለው? በጥንቃቄውም ሆነ በምርመራ ቀድሞ ለማወቅ የሚደረግ ጥረት ውስጥ የስኳር ህመምተኛ ሊጨነቅ፣ ሊጠበብባቸው የሚገቡ የተለዩ የሚባሉ የአይን ህመሞችስ አሉ ወይ? በትክክል አሉ። አይናችን በጣም ኃይልን ጠያቂ ነው። በርከታ ለደም ስር ይመስላለን አይናችን ላይ ከሌሎቹም ቀደም ብሎ ባለ ሁኔታ አይናችን ሊጎዳ የሚችልበት ምክንያት አይንን ሲያጠቃ ምንድንንለው ባልኳቸው ምክንያት ነው። ወዳይም የሚመጡት ደም ስሮች በጣም በተለይ የደቀቁት ካፒላሪ የምንላቸው ወይ እነሱ ይደፈናሉ ወይ ደግሞ ግድግዳቸው በትክክል ስራውን ባለመስራቱ ደምም ወይም ሌላም ከደም ውስጥ ያለ ፈሳሽ እያለፈ ወደ አካላችን ሲገባ የእይታን ስራ እያወከው ይመጣል። ይህን ሊሆን የሚችለው እንግዲህ በተለይ ሶስት ዋና ዋና የአይናችን አካሎች ላይ ነው ስኳር በሽታ ሊያጠቃ የሚችለው እነዚህም ምንድን ናቸው? በመጀመሪያ የአይናችን ሌንስ አለ፣ ብርሃን የሚያሳልፍ ብርሃኑ ከውጭ ገብቶ የትናው ላይ ፎከስ እንዲሆን የሚያደርገው ሌንሳችን፣ ስኳር በጨመረ በቀነሰ ቁጥር ደማችን ውስጥ የበዛው ልክ ፎከስ የማደርጉ ሀይሉ መጨመር መቀነስ አይነት ነገር ያሳይና አንዳንዴ በንዴ የስኳር በሽተኛ የመጀመሪያ ምልክት የሆነውን ሄድ መጣ ሄድ መጣ የሚል ይታብዥ የማለት ምልክት አለ። ይኸውም እንግዲህ የበረከተው ግሉኮስ ሌንሱ ላይ በሚያመጣው አንዳንድ ችግር ነው። ይሄ ብዙም አሳሳቢ አይደለም። ግን እየገፋ ሲሄድ ሌንሱ ላይ አንዳንዴ እድሜያቸው ትንሽ ገፋ ያሉ ሰዎች በእድሜ የሚመጣ ሞራ ካላቸው፣ ያ ሞራ ፈጠን ብሎ ከሌላው ለው ቶሎ እይታን እንዲያግድ ሊያደርግ ይችል ይሆናል። ይሄኛው ብዙም ማሳሳቢ አይደለም። በሌንሱ ላይ የሚያመጣው ችግር ብዙም ይህን ያህል ለሌላው ወደኋላ ወደምን መጣፍ ላይ በርከት ማለት አናየው። በሁለተኛ ደረጃ የሚያጠቃው አይን ምንድን ነው? ደምስሮች በጠቅላላ በሰውነት ላይ ችግር ስለሚኖራቸው በጠቅላላ ሰውነታችን ነርቮች እንደዚሁ ጉዳቱ ይደርስባቸዋል እና አይናችንን የሚያንቀሳቀሱት ጡንቾች እነሱን እንዲቀሳቀሱ የሚያደርጉ ነርቮች አሉ። እሱም አንዳንድ እንደዚሁ ደምስሮቻቸው በሚጎዱ ጊዜ የአይንን ጡንቻ ማንቀሳቀስ አቅማቸው የቀነሰ ይመጣና ድንገተኛ የሆነ አይን መንሸዋረ አንድ ነገር ሁለት ሆነ መታየት የአይን ቆባችን የላይኛው መውደቅ መንቀሳቀስ አለመቻት ሊኖር ይችላል። ይህም ቢሆን እንደው የተለመደ አይደለም። እጅግ በጣም የተለመደው እና ስኳር በሽተኛ ላይ ይታን በመቀነስ ብዙ ጊዜ ችግር የሚያመጣው የአይናችን የውስጠኛው ክፍል የሆነው ሬቲናው ሲጎዳ ነው እና አብዛኛው የስኳር በሽተኛ ላይ የምናየው ይሄንን ነው። የውስጥ የሬቲናው መጎዳት ነው፣ ደም ስሮች መዘጋት ወይም ደም ስር ውስጥ ያለው ደም ወይም ፈሳሽ ወደ አይናችን በሚፈርበት ጊዜ ሶስት ደረጃ በደረጃ የሚመጡ አይነት ጉዳት አሉ ሬትናው ላይ። ይሄ ሬትና መጎዳት በእውነቱ በጣም ስኳር በሽተኛ ላይ ተለምዶ የሚታይ ነገር ነው። ከዚሁም ጋር በተያያዘ እንደውም በአሁን ጊዜ በምዕራቡ ዓለም ብናይ እይታን ከሚቀንሱ ዋነኛ ምክንያቶች አንዱ የሆነ መጥቷል፣ ከስኳር ጋር የተያያዘ የሬትና መጎዳት ወይም ዳያቤቲክ ሬቲኖፓቲ የምንለው። እኛውም ሀገር ቢሆን እንደዚሁ ነው። እንደው ሌሎች ሌሎቹ የከፉ ችግሮች ስላሉን ብዙም የስኳሩ ጎልቶ አይታይ ይሆናል እንጂ እስካሁን በኢትዮጵያ ውስጥ እንዲሁ በጣም እየጨመረ በመምጣቱ እይታን መቀነስ እይትን የማጣት ዋነኛ ምክንያት ወደ መሆኑ እየመጣ ነው ያለው በዚሁ የዲያቤቲክ ሬትኖፓቲ ምክንያት እና ይህ የዲያቤቲክ ሬትኖፓቲ ሶስት አይነት ባህሪዎች አሉት። ከአመጣጡ ስናይ አንደኛው ምንድን ነው? ልክ አንድ ሰው ስኳር ለያዘው ጊዜ አንስቶ እድሜና ጊዜው የበሽታው እየጨመረ በሄደ ቁጥር በዛው ልክ እየተወሳሰበ እየከፋ የሚሄድ አይነት አለ። ባክግራውንድ ብለን እስከ ፕሮግሬሲቭ ሬቲኖፓቲ የምንለው ነገር አለ። ይኸው የደም አቅርቦቱ ወደ አይን እያነሰ ሄደ ቁጥር እይታ ላይ በሚፈጥረው ሁኔታ እንዲሁ የበሽታውን ጊዜያት የቆይታ ሁኔታ፣ የስኳሩ የቁጥጥር ሁኔታን ጋር በተያያዘ እንዲሁ እያደገ መሄድ አለ። ሁለተኛ አይነት ምን አለ? በማንኛውም የስኳር ደረጃ ላይ ያለ በሽተኛ አንዳንዴ ድንገት እይታ መቀነስ ችግር ይመጣል። ይሄ እንደው ዜና ሁኔታን ጠብቆ የሚሄድ አይደለም። ይሆናል በማንኛውም ደረጃ ላይ ባለ ስኳር ላይ ይሄ ዲያቤቲክ ማኩሎፓቲ እንለዋለን። ምንድን ነው ይሄ? ደግሞ ውስጥ ሬትናችን ላይ ጥርት ያለውን እይታ የምናይባት አካል በጣም ትንሽ ናት። ከአብዛኛው ሬትና በጣም በጣም ጥቂቷ ናት፣ እና እዚች ቦታ ላይ ምንም አይነት ትንሽ ነገር ጉዳት ሲደርስ እይታ ላይ የሚያመጣው ለውጥ በጣም ከፍተኛ ነው እና ይሄ ዲያቤቲክ ማኩሎፓቲ ሲኖር እንዲሁም ድንገት እይታ ነው የመቀነስ ነገር ያመጣል። ሶስተኛው እና የሚመጡ ችግሮች በዚህ በሬትና በመጎዳቱ ምክንያት አድቫንስድ የምንለዋለ ስኳሩ ከቁጥጥር ውጭ ሆነው ወይም እንደው እጅግ በጣም ለብዙ ዘመን በቁጥጥር ሳይሆን የቆየ ሲሆን እነዚህ ችግሮች ይደራረቡ ይደራረቡ ና እጅግ የከፉ እይታንም በሙሉ በሙሉ ሊያጠፉ የሚችሉ ችግሮችን ይዞ ይመጣል። እነዚህም እንደ በከፍተኛ ሁኔታ ሬት ናው ላይ ወይም ደግሞ ሬትና ውስጥ ቃል ቪትረስ የምንለው ፍሉድ እዛ ውስጥ ደም መድማት ወይም ደግሞ ይሄ ዝክረፍ የምንለው አካል አንዳንዴ ሬትናው ላይ የሚያያዝባቸው ቦታዎች አሉ። ያ እየገረበ እንደ ጠባሳ እያያዘ ሲመጣ ሬትናውን ከቦታው አስለቅቆ እይታን እንዲጎዳ የማጥረብ። ደም ወደ ሬትና እንድንደርሰው እያነሰ የሚሄዱ መጠን በጣም እየጨመረ በመጣ ቁጥር ሰውነት እያካካሰ እየመሰለው አዳዲስ ደም ስሮች እንዲያድጉ የሚያደርገው ጥረት አለ። እነዛ ደሞ በስራቸውም እንዲሁ በአካላዊ ጥንካራቸውም የደከሙ ስለሆኑ ደም እንዲፈስ ያደርጋሉ። ሌላ ሌላ ተጓዳኝ ችግሮችን ይዘው ይመጣሉ። ማለት የአይን ጓዳ ውስጥ ደም እንዲፈስ የማድረግ እድል ሊፈጠር ሁሉ ይችላል። ደፍነት ላይ በጣም በጣም ያ ነው እንደው ዋናው ነገር የአድቫንስ ማድረግ ጊዜ ትልቁ ችግር ደም መፍሰስ ነው ውስጥ ችግር እየሆነ የሚመጣው እና ያ አንዳንዴ ለሕክምናም ውስብስብ የሆነ ችግሮችን የሚያመጣ ሁኔታ ይሆናል። በአጠቃላይ ይህን ይመስላሉ። ለእኔ ያመጣቸው ጭብጦች መልካም ዶክተር ሩቃየሁ፣ አሁንም በርከት ያሉ ጭብጦችን ነው ያዛምዱልን። አድማጮች በተለይ ይህን ጥያቄ ያነሱትና ሌሎች በዚህ ሰዓት ፕሮግራማችን የሚከታተሉ የስኳር ህመም ያለው ሰው በቤት ውስጥ ይኑር ወይ ራሳቸው የህመሙ ተጠቂ ሁኑ፣ የአይን ጤንነትን በምን መልኩ መጠበቅ የትኞቹስ ሊያሳስቡ ይችላሉ የሚለውን ነው እየተመለከት ነው። ለሚቀጥለው ፕሮግራማችን ሁለት ጭብጦች የዛሬውን ልቋጭ። አንደኛ አስቀድሞ የሚታዩ ህመም ምልክቶች አሉ ወይ? አንዳንድ ጊዜ ምንም ምልክት ሳይታይ አይን የከፋ ጉዳት ደርሶበት የሚገኝበት ሁኔታ አለና የትኞቹን ሁኔታዎች ስኳር ህሙማን አይናቸው ለችግር ተጋልጦ ይሆናል በሚል ጥንቃቄ ሊያደርጉ ከወዲሁ ሊጠብቁ ይችላሉ? ሳያውቁስ የሚሆንበት ሁኔታ አለ ወይ? የተለየ የምርመራ አይነትስ ማድረግ ይገባቸው የሆነ ወይ? በሚቀጥሉት ተከታታይ ፕሮግራሞቻችን የምንመለከታቸውን ነጥቦች ለማስተዋወቅ ያህል ነው። ዶክተር ወርቃየሁ ከበደ፣ ልዩ የአይን ህክምና አማካሪ ሐኪም፣ ለጊዜው አመሰግናለሁ። ለዛሬው መልሰን እንደምናገኘው ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ